የኢትዮጵያ መንግስት ከተቃዋሚ ፓርቲዎች ጋር ለመደራደር ቅድመ ውይይት በማድረግ ላይ ይገኛል። በዚህ ሳምንት በመስፈርቶችና የድርድር ነጥቦች ዙሪያ ቀዳሚ ውይይቶችም ተካሂደዋል። ለመሆኑ ኢህአዴግ ከበርካታ ተቃዋሚ ፓርቲዎች ጋር ሲወያይ በተለይ በኦሮሚያ ክልል በሚካሄዱትና በተካሄዱ ምርጫዎች ከፍተኛ ድጋፍ የሚያገኘው የኦሮሞ ፌዴራሊስት ፓርቲ በምን አይነት ሁኔታ ላይ ይገኝ ይሆን? በዛሬው ዕለት የፓርቲው ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች አመራር አባላት ተከሳሾች የቪዲዮ ምስክርነት ት ቀርቦባቸዋል። የፓርቲው መሪ ክስ ሳይመሰረትባቸው ከታሰሩ ሳምንታት አልፈዋል። ሄኖክ ሰማ ጊዜር ድርድር ከማን ጋር ሲል ያነሳውን ጥያቄ በቀጣዩ ዘገባው ይመለከተዋል። ግንቦት 2007 ዓ ም የኢትዮጵያ ተቃዋሚ ፓርቲዎችና ገዢው ፓርቲ ኢህአዴግ የምረጡኝ ዘመቻቸውን ያጧጧፉበት ወቅት ነበር። አምቦ በቅርበት በምትገኘው ጉደር ከተማ የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የምረጡኝ ዘመቻቸውን እያደረጉ ነው። ደጋፊዎቻቸው የሚበዙት ወጣቶች ናቸው። ለተቃዋሚ ፓርቲ መሪ ድጋፋቸውን በአደባባይ በመስጠት በከተማዋ የሕዝብ መሰብሰቢያ መስቀል አደባባይ የመድረክ ምልክት የሆነውን ሙሉ መዳፍ እጅ እያሳዩ ሆ ይላሉ። እነዚህ ወጣቶች ናቸው ገዢ ፓርቲ ኢህአዴግ መቶ በመቶ የፓርላማ መቀመጫዎችን ማሸነፉን ባወጀ በአንድ ዓመት ጊዜ ውስጥ ለመንግሥት ተቃውሞ ወደ አደባባይ የወጡት። ላለፉት ሁለት አስርት ዓመታት በኢትዮጵያ በተለይ በኦሮሚያ ክልል የሰላማዊ ትግልን ሲመሩ የቆዩት ዶክተር መረራ ጉዲና ዛሬ እስር ላይ ናቸው። ክስ ባይመሠረትባቸውም ከመንግሥቱ እንደሚሰማው ወንጀላቸው የተባለው የአውሮፓ ኅብረት ባስቻለው የምስክር ሰሚ ሸንጎ ችሎት የኢትዮጵያ መንግሥት አሸባሪ ብሎ ከሰየመው የግንቦት ሰባት መሪ ጎን ተቀምጠው የሚያሳዩ ምስሎች መታየታቸው ነው። በጥቅሉ ከአሸባሪ ድርጅቶች ጋር ግንኙነት ማድረግ በሚል ወደ ግንቦት 2007 ዓ ም ልመልሳቸው። የኢትዮጵያ ሀገሪቱን ለሚቀጥሉት አምስት ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው አንድ ሳምንት ጊዜ ነበር። በወቅቱ ዶክተር መራራ ጉዲና በአደባባይ ለተሰበሰቡ አብዛኛ ወጣት ደጋፊዎቻቸው ንግግር ካደረጉ በኋላ የተቀናቃኛቸውን የፖለቲካ አፈና ስልት እንዲህ አስረዱ። ኢህአዴግ ሁለት ምርኩዞች አሉት፣ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱን እናሸንፋለን። ምንም ጥያቄል። ሁለቱም ምርኩዞቹን አስቀምጦ ከተወዳደረ እንዳውም ነገራው አለኝ። ሲናገር ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20 30 ዓመት ይላል፣ እኔ ደግሞ መቶ ዓመት እንዲገዛን ይፈርምለታል ብያለሁ። ችግሩ እሱ ነው። በእለቱ ከስር ከተፈቱ ገና ጥቂት ሳምንታት የሆናቸው አቶ በቀለ ገርባ በአንድ ያረጀ ቀይ ቶዮታ ላንድ ክሩዘር መኪና ተሳፍረው እጃቸውን እያውለበለቡ ሰላምታ ይሰጣሉ። ከእስር ከተፈቱ ወዲህ በርካታ ቁጥር ያለው ሕዝብ መሃል ሲገኙ የመጀመሪያቸውም ነበር። ለሕዝቡም አንድ ድምፅ ለአንድ ሰው፣ መደራጀትና መታገል መምረጥ ሲሉ መልእክታቸውን አስተላለፉ። ዛሬ እነዚህ መሪዎች የት ናቸው? አንደኛ አቶ በቀላ ገርባ ናቸው። የኦሮሞ ፌዴራልስ ኮንግሬስ ተቀዳሚ ምክትል ሊቀመንበር ናቸው። ሁለተኛ አቶ ደጀኔ ጣፋ ነው። የኦሮሞ ፌዴራልስ ኮንግሬስ ሁለተኛ ጻፊ ናቸው። ሶስተኛ አቶ አይ ጉርሜሳ አያኖ ነው። የኦሮሞ ፌዴራልስ ኮንግሬስ የወጣቶች ክንፍ ኃላፊ ነው። አራተኛ አቶ አዲሱ ቡላላ ናቸው። ይሄም በኦሮሞ በኦሮሞ ፌዴራልስ ኮንግሬስ የከፍተኛ አመራር ነው። አምስተኛ የአቶ ደስታ ዲንቃ ናቸው የ መድረክ የኦሮሞ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ክንፍ ሰብሳቢና የመድረክ የወጣቶች ሊግ ፕሬዚደንት ናቸው። እነዚህ አራቱ ናቸው። ሌሎች በየክፍል ሀገሩ በየወረዳ ከፍተኛ የፓርቲያችን የኦሮሞ ፌዴራሊስት ኮንግሬስ አመራሮች በሙሉ አብዛኞቹ እስር ቤት ውስጥ ናቸው። የተቀሩ ደግሞ በአሁኑ ጊዜ ግማሾቹ ተሸሽጓል፣ ግማሾቹ ተደብቋል፣ ግማሾቹ ፈርቶ ያልታሰሩትም ቢሆን ተሸማቆ ነው ያሉት፣ በያሉበት ቦታ ማለት ነው። ይህ ካለው የአስቸኳይ ጊዜ አዋጅ ጋር ማለት ነው። አሁን ግን ከፍተኛ አመራሮች የምንላቸው አምስቶቹ ናቸው። በተጨማሪም ደግሞ ዶክተር መረራ ጉዲናና የኦሮሞ ፌዴራሊስት ኮንግሬስ ፕሬዚደንት እና የመድረክ ሁለተኛ ተቀዳሚ ምክትል ሊቀመንበር እስር ቤት ናቸው። ያለውን ጉዳት አስብ እንግዲህ፣ እንደ መድረክም እንደ ኦሮሞ ፌዴራሊስት ኮንግሬስም ከፍተኛ ጉዳት መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህንን መንግስት እንዴት እንደሚያይ አብሬን ነው የምናየው። አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግሬስ ፓርቲ የህግ ክፍል ኃላፊ በመሆን ለአስር ዓመታት በላይ አገልግለዋል። አሁን ኤግዛክትሊ በእጄ ያለው አርባ ሁለት ፋይል ሲሆን ይሄ በሰው ቁጥር ስታይ ወደ ሶስት መቶ ሰማና አምስት አካባቢ ይመጣል። ኦልሞስት ወደ አራት መቶ ነው። ከዚህ ዘጠና ከመቶ የኦሮሞ ልጆች ወጣቶችና የኦሮሞ ፌዴራሊስት ኮንግሬስ ደጋፊዎች ተብሎ የታሰሩ ናቸው። አብዛኞቹ ከተለያዩ የህግ ባለሙያዎች ድጋፍ በመጠየቅ በመላ ሀገሪቱ የታሰሩ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላትና መሪዎች እንደዚሁም የሌሎችን ክስ ይከላከላሉ። ስራ ከመብዛቱ የተነሳ ልክ እንደ ተማሪነት ዘመናቸው ከእንቅልፍ ለመንቃት እንደ ጥንት እንደ ተማሪ ጊዜ ነው፣ እግሬን ውሃ ውስጥ ከትቼ ኦቨርናይት፣ በጣም ረጅም ሰዓት ወስጄ ማለት ነው። በዛሬ ዕለት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች ሀያ ሁለት ተከሳሾች የቪዲዮ ምስክርነት ቀርቦባቸዋል። ክሳቸው ህገ መንግሥታዊ ስርዓትን በኃይል ለመናድ ማሴር የሚል ነው። ምን መረጃ ቀረበ? ቪዲዮ ማስረጃቸው አንደኛ አቶ በቀለ ገርባ ለእሳት ቴሌቪዥን በአማርኛ የሰጠው ንግግ ኢንተርቪው ነው። ቃለመጠይቅ ነው ከጋዜጠኛ መሳይ ጋር ሁለተኛ ደግሞ ኦሮሞ ስቴዲ አሶሲሽን በሚለው ላይ አቶ በቀለ ገርባ በእንግሊዝኛ ያቀረቡት ንግግር ነው። ዛሬ የቀረበው ንግግር ማድረጋቸው ግን የፖለቲካ ፓርቲ መሪ ስለሆኑ ለተለያዩ የመገናኛ ብዙሃኖች መግለጫ ይሰጣሉ። ለእኛም በተለያዩ አጋጣሚዎች መግለጫ ሲሰጡ ነበር። ምን ላይ ነው ወንጀሉ? ከመገናኛ ብዙሃን ጋር መነጋገር ለምሳሌ የሆነ ነው። አንደኛ ይሄ አንድ የፖለቲካ ፓርቲ በሰላማዊ መንገድ ሲታገል ዓላማውን ነድፎ ለመንግስት አሳውቆ መንግስትን ፈቅዶለት ነው ኦሮሞ ፌዴራሊስት ኮንግሬስን እንደ ሰላማዊ ፓርቲ ይሄን አድርጎ ነው አምና እንቅስቃሴ ሲጀመር የኦሮሞ ፌዴራሊስት ኮንግሬስ ፓርቲ። አሁን አቶ በቀለ ዛሬ ያደረገው ለኢሳትም ያደረገው ንግግር ህዝቡ የሚያነሳውን ጥያቄ መንግስት ህዝቡን አወያይ፣ የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው አስተያየት የፖለቲካ መሪዎቹ ከሌሎች የትጥቅ ትግል ከሚያካሄዱ ድርጅቶችና የውጭ መንግሥታት ጋር ግንኙነት በማድረግ ጸጥታን ለማደፍረስና ሥርዓቱን ለመናድ አሲረዋል የሚል ነው። ተቃዋሚዎች ይህን ሁኔታ በጥብቅ ያስተባብላሉ።